ጥያቄ 32። መልካም ላደረገልህ ሰው ምን ትለዋለህ? መልስ፦ ጀዛከ ላሁ ኸይረን። ትርጉሙም መልካም ምንዳህን አላህ ይክፈልህ ማለት ነው። ትርሚዚ ዘግበውታል።